በአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 30 2016 ዓ.ም መሰናዷችን ጀመረ። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ይህ ጉዳዩ በከባድ ሚስጥር የተያዘ እንደሆነ ያስታውቃል። እንደዚህ አይነት አለመስማማቶች ሊኖሩ ይችላሉ። ፑንትላንድ አካባቢ ያሉ በተወሰነ መልኩ ከጎሳም ጋር በተያያዙ ጉዳዮች ለዚያ የቀረቡ ሰዎች ይህን ሀሳብ ላይገዙት ላይደግፉት ይችላሉ። ይሄ ደግሞ የተለመደ ነው ብዬ ነው ማስበው። ሁሉም ሰው ላይስማማበት ይችላል። የሰማችኋቸው በውዝግቡ ዙሪያ ትንታኔ የሰጡንን በአዲስ አበባ ዩኒቨርሲቲ የአፍሪካና የእስያ ጥናት ምርምር ማዕከል ረዳት ፕሮፌሰር የሆኑትን ዶክተር ሳሙኤል ተፈራ ነው። በምሽቱ በዚህ ጉዳይ ላይ ዘገባ ይኖረናል። በሌላ በኩል የኑሮ ውድነት በእጅጉ እያሻቀ በመሄዱን በሚመለከት በድሬዳዋ ሸማቾችና ነጋዴዎች የተናገሩትንም ይዘናል። ሌሎች መሰናዶዎችም አሉ። ሰላም ጤና ስጥልን። የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ተሰናዶ እየመራው ኤደን ገረመ አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታከናውን ብላለች። ቆንጅታዬ ዋና አዘጋጇ ናት። ከመላ የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ እንድታመሹ እንጋብዛለን። አሁን ከዓለም ዙሪያ ወደ ተጠናቀሩ ዜናዎች እናልፋለን። ጤና ስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ሩሲያ የዩክሬን ለፈጸመችው የአየር ድብደባ የአጻፋ ምላሽ እሰጣለሁ አለች። የሱዳን ጦርነት ብርቱ የረሃብ አደጋ መደቀኑ ተነገረ። የሚሉት ይገኙበታል። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት አንድነትና የግዛት አሃድነት እውቅና እንደምትሰጥ አስታውቃለች። ጅቡቲ የሰሞኑ ሁኔታ እንዳሳስባቸው የገለጹ አካላትን ተቀላቅላለች። በሌላ በኩል ሰነዱን የመፈረሙ ተከትሎ ውዝግብ ጋር በማህበረሰቦች መካከል መካረር መፈጠሩ አዝማሚያ በተለይም የስደተኞች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ በዓለም አቀፍ ግንኙነት ባለሙያ ትንታኔ ያካተተበት ርዕሰ ወሬዎቹ ይመለከተዋል። ሩሲያ ዩክሬን ለፈጸመችው የአየር ድብደባ ያጸፋ ምላሽ እሰጣለሁ አለች። ዩክሬን በሁለት የሩሲያ ግዛቶች አየር ድብደባ መፈጸሟን የሩሲያ ባለሥልጣናት ተናግረዋል። በሩሲያዋ የድንበር ከተማ ቤልጎሮድ ላይ እያየለ የመጣው የዩክሬን ጥቃት የሚመክት ያጸፋ ምላሽ እርምጃ እወስዳለሁ ሲል የክሬምሊን ቤተ መንግስት አስታውቋል። የሩሲያ የአየር መከላከያ በከተማዋ ላይ የተነጣጠሩ የሚሳይልና የሰው አልባ አውሮፕላኖችን መጥቶ በጣለበት ወቅት ሶስት ሰዎች በፍርስራሹ መቁሰላቸውን የቤልጎሮድ ግዛት አስተዳዳሪ ቪቻሊስካፍ ግድላ ግላድኮቭ በዛሬው ዕለት አስታውቀዋል። ግላድኮቭ አክለውም በበርካታ መንደሮች ያሉ የመኖሪያ ቤቶችና ተሽከርካሪዎች ላይ ጉዳት አድርሷል ነው ያሉት። የዩክሬን የአየር ድብደባ ዜና የተሰማው የሩሲያ አየር መከላከያ በቤልጎሮድ ላይ የታለሙ አስር ኢላማዎችን ካወደሙ ከአንድ ቀን በኋላ ነው። አካባቢው ባለፉት ሳምንታት የዩክሬን ጥቃቶች ኢላማ ሲሆን ባለፈው ወር መገባደጃ ላይ በተካሄደው የሚሳይልና የሰው አልባ አውሮፕላኖች ጥቃት አምስት ህጻናትን ጨምሮ ሀያ አምስት ንጹሐን ዜጎች መገደላቸው ተዘግቧል። በሌላ ዜና በምዕራብ ሩሲያዊቱ የኦሪዮል ግዛት በዛሬው ዕለት ሁለት የዩክሬን ሰው አልባ አውሮፕላኖች ኦሪዮል ከተማ ውስጥ የሚገኝ የነዳጅ ማደያ ላይ ባደረሱት ጥቃት ከታስነሳው እሳት በኋላ በቁጥጥር ስር መዋሉን የግዛቱ አገረ ገዢ አንድሬ ክላይችኮቭ በቴሌግራም ባስተላለፉ ምልክት መልእክት አስተዋውቀዋል። ኦሪዮል ከዩክሬን ድንበር 220 ኪሎ ሜትሮች ርቃ የምትገኝ ከተማ ናት። ምዕራባውያን ባለስልጣናትና ተንታኞች ሩሲያ ባለፈው ዓመት ይበልጡን በዩክሬን መሠረተ ልማት አውታሮች ላይ አነጣጥራው ከነበሩት የአየር ጥቃቶች በተቃራኒ በያዝነው የክረምት ወራት በዋናነት በዩክሬን መከላከያ ኢንዱስትሪ ላይ የታለሙ ጥቃቶችን ለመፈጸም የሚያስችሏትን የክሩዝ ሚሳይሎች በማከማቸት ላይ ናት ሲሉ አስጠንቅቀው ነበር። ይሁንና እስካሁን የሩሲያ ጥቃቶች በአብዛኛው በተደጋጋሚ የመቱት የሲቪል አካባቢዎች መሆኑ ተመልክተዋል። ማክሮን፣ የ34 ዓመቱን የትምህርት ሚኒስትራቸውን ገብርኤል አታልን አዲስ ጠቅላይ ሚኒስትራቸው አድርገው ሾሙ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከአውሮፓ ፓርላማ ምርጫ በፊት ለሁለተኛ ዙር የሥልጣን ዘመናቸው ትንፋሽ ለመዝራት የያዙ ጥረት ተደርጎም ታይቷል። እርምጃው አይነተኛ የፖለቲካ ለውጥ ባያመጣም ማክሮን ባለፈው ዓመት የወሰዱት የጡረታና የኢሚግሬሽን ማሻሻያ ከፈጠረው ሁኔታ ለመሻገርና በሰኔ ወር የአውሮፓ ህብረት ድምፅ መስጫ ማዕከላዊ ፓርቲው ያለውን እድል ከፍ ለማድረግ መፈለጋቸውን ያሳያልም ተብሏል። የሱዳኑ ጦርነት ብርቱ የረሃብ አደጋ መደቀኑ ተገለጠ። በሱዳን በመካሄድ ላይ ያለው የሁለቱ ጀኔራሎች ጦርነት ከካርቱም በስተደቡብ ወደምትገኘውና አልጃዚራ ወደ ተሰኘችው ለም አካባቢ ከተዛመተ ወዲህ በአንድ ወቅት ትርፊያ መርቶ የነበሩ ገበሬዎች ምጽዋት ጠባቂ ሆነዋል። ገበሬዎቹ ወደ ማሳቸው መሄድ እንዳልቻሉና የዘሩትንም መንከባከብ ሆነ መሰብሰብ እንዳልቻሉ ለኤፍፒ ዜና ወኪል ተናግረዋል። በሱዳን መደበኛ ሰራዊትና በፍጥኖ ደራሽ ኃይሉ መካከል ባለፈው ሚያዝያ ጦርነቱ ከጀመረ ወዲህ አልጃዚራ ከግማሽ ሚሊዮን በላይ ለሚሆኑ ሰዎች መጠለያ እንደነበረች የተባበሩት መንግስታት ድርጅት አስታውቋል። ጦርነቱ ወደ ደቡብ አቅጣጫ እየተስፋፋ በመምጣቱ ግን ባሳለፍነው የታህሳስ ወር በአልጃዚራ የነበረው ሰላም ደፍርሷል። ዋድ ማዳኒ የተሰኘችው ከተማ ለቆ ለመቆጣጠር ውጊያው በመፋፋሙ በመቶ ሺዎች የሚቆጠሩ ሰዎች ለመሸሽ ተገደዋል። የሱዳን ሰራዊት ዋድ ማዳኒን ጥሎ ሲወጣ የፈጥኖ ደራሽ ኃይሉ ሰፊ እርሻ መሬቶችን በመቆጣጠሩ ሰዎች መንደራቸውን ለቀው ለመውጣትም ሆነ በመስኖና ማዳበሪያ የሚለሙ ሰፋፊ እርሻዎችን ለመንከባከብ እንዳይችሉ ማድረጉ ነው የተመለከተው። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም እንደሚለው በአሁኑ ወቅት 18 ሚሊዮን የሚሆኑ ሰዎች ከረሃብ ጋር ተፋጠዋል። አምስት ሚሊዮኑ ደግሞ አስቸኳይ መልስ የሚያሻው ሁኔታ ውስጥ ናቸው ተብሏል። ረሃብ በይፋ ባይታወጅም መከሰቱ አይቀሬ መሆኑን የኖርዌይ ፍልሰተኞች ምክር ቤት የተሰኘ ግብረስናይ ድርጅት ሲያስታውቅ የአሜሪካው ዓለም አቀፍ የልማት ድርጅት ዩኤስኤአይዲ በበኩሉ ጦርነቱ ሰብል አምራች በሆኑ አካባቢዎች መስፋፋቱ የአገሪቱን የምግብ ዋስትና አደጋ ላይ እንደጣለ አመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። የሙሐመድ ባዙም ልጅ ለጊዜው ከእስር ተለቀቁ። ባለፈው ሐምሌ በመፈንቅለ መንግሥት ከሥልጣን የተወገዱት የኒጀሩ ፕሬዚዳንት ሙሐመድ ባዙም ልጅ ትናንት ሰኞ ለጊዜው በተሰኘ ከእስር እንዲለቀቁ በኒያሚ የሚገኝ ወታደራዊ ችሎት አስታውቋል። የኤኤፍፒ ዜና ወኪል ተመልክቸዋለሁ ያለውን የችሎቱን ሰነድ ጠቅሶ እንደ ዘገበው ከወላጆቻቸው ጋር ባለፈው የሐምሌ ወር ተይዘው የነበሩት ሳሌም ባዙም ለጊዜው እንዲለቀቁ ተወስኗል። ወደፊት በተፈለጉ ጊዜም ወዲያውኑ ሪፖርት ማድረግ እንዳለባቸው ሰነዱ ያመለክታል። የሳሌም ወላጆች አሁንም በፕሬዚዳንታዊ መኖሪያ ቤታቸው እንደታገቱ ነው። ለመሐመድ ባዙም ቅርብ የሆኑ ምንጮች ለኤኤፍፒ ዜና ወኪል እንዳስታወቁት የ ሀያ ሁለት ዓመቱ ሳሌም ባዙም ትናንት ማምሻውን የቶጎ መዲና ወደሆነችው ሎሜ አቅንተዋል። ሳሊም የተለቀቁት በቶጎና ሴራሊዮን መንግስታት አሸማጋይነት እንደሆነ ከቶጎ መንግስት የወጣው መግለጫ አረጋግጧል። ከኒጀር ካለፈው ሐምሌ ወር ወዲህ መሐመድ ባዙምን ከስልጣን ባስወገደው ወታደራዊ ሁንታ በመተዳደር ላይ ስትሆን መሪው ጀኔራል አብዱራህማን ቲያኒ አገሪቱን ወደ ሲቪል አስተዳደር ለመመለስ የሶስት ዓመታት ጊዜ እንደሚያስፈልግ አስታውቀዋል። በመጨረሻም ምዕራባውያን ባለሥልጣናትና ተንታኞች ሩሲያ ባለፈው ዓመት ይበልጡን በዩክሬን ላይ የተመሠረተ የልማት አውታሮች ላይ አነጣጥረው ከነበሩት የአየር ጥቃት በተቃራኒ በያዝነው የክረምት ወራት በዋናነት በዩክሬን መከላከያ ኢንዱስትሪ ላይ የታለሙ ጥቃቶችን ለመፈጸም የሚያስችላትን የክሩዝ ሚሳይሎች በማከማቸት ላይ ናት ሲሉ አስጠንቅቀዋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ስትከታተሉ የቆያችሁት የማክሰኞ ምሽት ዜናዎችን ነበረ። አሉላ ከበደን ከአለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ዝግጅቶቻችንን የቪያም ሀሪክ ፌስቡክ ገጽ ላይ ና ድረገጽ ላይ በቀጥታ እንድትከታተሉ እንጋብዛለን። ኤደን ገረመው መሰናዳውን በመምራት ብርሃን ኃይሉ ስርጭቱን በመከወን ቆንጅታዬ በዋና አዘጋጅነት አበባየው ገበያ የብና ማህበራዊ ገጽ ፕሮዲሰራችን ግርማ ደገፋና ሲሳይ አሸናፊ የድምፅና የምስል ቅንብሩን በመስራት አብረናችሁ እንቆያለን። እናንተ አብራችሁን ስለሆናችሁ እናመሰግናለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አህዳዊነት እውቅና እንደምትሰጥ አስታውቃለች። ጅቡቲ የሰሞኑ ሁኔታ እንዳሳሰባቸው ከገለጹ አካላት ጋር ተቀላቅላለች። በሌላ በኩል የሰነዱ መፈረም ከተከተለው ውዝግብ ጋር በማህበረሰቦች መካከል መካረር የመፈጠሩ አዝማሚያ በተለይም ደግሞ የስደተኞች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ የዓለም አቀፍ ግንኙነቶች ባለሙያን ትንታኔ አካቶ ያሰናዳው ዘገባ ይቀጥላል። ከሶማሊያ መገንጠሏን ከሰላሳ ዓመታት በፊት ያወጀችው ሶማሌላንድ እውቅና የባህር መውጫ የሌላት ኢትዮጵያም በር ሊያገኙበት ያስችለናል ያሉት የመግባቢያ ሰነድ መፈራረማቸውን ተከትሎም በአካባቢውና በዓለም አቀፍ አደባባይ የንግግር ሰበብ ሆኖ ሰንብቷል። ተቃውሟን ስትገልጽ የቆየችው የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድም ያንን ፊርማ ፉርሽና ውድቅ አድርጌ ያለው ሲሉ እውርለት አውጀዋል። ለሁለት ቀናት ጉብኝት ኤርትራ የተጓዙት ፕሬዚዳንቱ ጉብኝታቸውን አጠናቀውም ዛሬ መመለሳቸውም ተገልጿል። በሌላ በኩል የሶማሊላንድ ጠቅላይ ታማጆር ሹም ሜጀር ጄኔራል ኑህ ኢስማኤል ታኒ ትላንት ወደ አዲስ አበባ ተጉዘው ከኢትዮጵያ አቻቸው ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን የኢፌድሪ መከላከያ አስታውቋል። የታማጆሩ ጉብኝትም የሶማሊላንድ የመከላከያ ሚኒስትር አብድቃኒ ሙሐምድ ስምምነቱን ተቃውመው ስልጣን መልቀቃቸውን ካሳወቁ በኋላ የተካሄደ ነው። ለመሆኑ የሶማሊያው ፕሬዚዳንት የመግባቢያ ስምምነቱን ውድቅ ለማድረግ የፈረሙት ሕግ አቅምና ተፈጻሚነት እስከምን ይሆን? የመግባቢያ ስምምነቱን መፈረም ተከትሎ በቀጠናው የሚታዩ ለውጦች እንዲተነትኑ የአሜሪካ ድምፅ ያናገራቸው በአዲስ አበባ ዩኒቨርስቲ የአፍሪካ የአፍሪካና የስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ያብራራሉ። በፈረንጆቹ ሁለት ሺህ አስራ ሰባት የካቲት የበርበራ መተላለፊያ ልማት ፕሮጀክት በኢትዮጵያ በሶማሌላንድ መንግስትና በተባበሩት አረብ ኤምሬቶች መንግስታት መካከል እውን ለማድረግ እንቅስቃሴ ሲጀመር የሶማሊያ መንግስት ለተባበሩት መንግስታት የጸጥታው ምክር ቤት ተመሳሳይ ቁጣውን የገለጸበትን ደብዳቤ አቅርቦ ነበር። ያው ምንም የተሳካ ነገር አልነበረም። አሁንም ለሁለተኛ ጊዜ ነው እያደረጉት ያሉት። ከዚህ በኋላ በቅርቡ ደግሞ ሙሴ ቢሂ ካቢኔያቸውን ይዘው ወደ አሜሪካ ይሄዳሉ። ለምን? የአሜሪካ መንግስት ደግሞ በርበራ ላይ ወታደራዊ የጦር ሰፈር ለመገንባት ስምምነት ለማድረግ በቅርቡ መሄዳቸው አይቀርም። የኢትዮጵያን መሰል ስምምነት እውን የሚሆን ከሆነ አሁን ሞቃዲሾ የተቀመጠው የሀሰን ሼክ መንግስት እንግዲህ ለሶስተኛ ጊዜ እንደዚህ አይነት ህግ ሊያወጣና ሊፈርም ነው ማለት ነው። ፕሬዚዳንት ሀሰን ሼክ መሐሙድ ህጉን ከፈረሙ በኋላ ኤክስ ላይ ባወጡት መልእክት ይህ ህግ በዓለም አቀፍ ህግ መሠረት አንድነታችንን፣ ሉዓላዊነታችንና የግዛታችንን አህድነት ለማስጠበቅ ያለንን ቁርጠኝነት የሚያሳይ ነው ብሏል። ፕሬዚዳንቱ የኤርትራ ጉብኝታቸውን ተከትሎ በወጡ መግለጫዎችም ከሰሞናዊ ጉዳይ ጋር በተያያዘ ሁለቱ መሪዎች ውይይት ስለማድረጋቸው ምንም የተባለ ነገር የለም። የመግባቢያ ሰነዱን ፊርማ ተከትሎ በሁለቱም ወገኖች በኩል ዲፕሎማሲያዊ ድጋፍ ለማግኘት የሚደረጉ ጥረቶች የሚጠበቅ ነው የሚሉት ዶክተር ሳሙኤል የፕሬዚዳንቱ የኤርትራ ጉብኝትም የዚህ አካል ሊሆን እንደሚችል ግምታቸውን ተናግረዋል። የኤርትራ መንግስት እስካሁን ምንም አላለም። ጅቡቲ ምንም አላለችም። ብዙዎቹ ምንም አላሉም። በዚህ መሀል ውስጥ ድጋፍ ለማሰባሰብ በሁለቱም ሳይድ እንቅስቃሴዎች እንደሚኖሩ እሙን ነው። ኢትዮጵያና ሶማሌላንድ ይህንን ሀሳብ ደግፎ በሁለተኝነት የሚቆም መንግስትን ለመፈለግ እንቅስቃሴ ያደርጋሉ። ምንም አለ የሚባል አይደለም። በዛውን በኩል ደግሞ ቢተርሊ የተቃወመው የግዛት አንድነት የተጥሷል የሚለው የሶማሊያ መንግስትን ደግሞ ይህንን ሀሳብ ደግፎ ለማሸነፍ በሚያደርገው እንቅስቃሴ ውስጥ በቅርብ በመጀመሪያነት ወደ ኤርትራ ብሄድ የሚደንቅ አይመስለኝም። ኤርትራ ከኢትዮጵያ ያላትን ግንኙነት ስንመለከትና እኔ የተለየ ነገር ይፈጠራል ብዬ አላስብም። ኤርትራን ብትሆን የሶማሊያን አቋም ሙሉ በሙሉ እንደውስጥ ታደርጋለች ብዬ አላስብም። የሶማሌላንድ የመከላከያ ሚኒስትር ስራቸው መልቀቅና እየታዩ ያሉ ፖለቲካዊ ለውጦችን በተመለከተ ዶክተር ሳሙኤል ሲናገሩም ስምምነቱ ቀደም ብሎ በሁለቱም በኩል በሚስጥር ተይዞ መቆየቱ እና አሁን እየታዩ ያሉ ቅሬታዎች መንስኤም ይሄው ሊሆን እንደሚችል ይገምታሉ። ይሄ ጉዳዩ በከባድ ሚስጥር የተያዘ እንደሆነ ያስታውቃል። ብዙ የሚባሉ በሶማሌላንድ መንግስት በኩል ያሉ ሰዎች ለጉዳዩ እንዳላቸው ቅርበት ጉዳዩን የተረዱት አይመስልም። ፕሬዚዳንቱና በፕሬዚዳንቱ ዙሪያ ያሉ ሰዎች ብቻ በጥብቅ ሚስጥር ተይዞ የነበረ ነው። ይሄ እንግዲህ በሶማሌላንድ መንግስት ብቻ በኩል ሲሆን በኢትዮጵያ መንግስትም በኩል በተመሳሳይ መልኩ የተያዘ ጉዳይ እንደሆነ የጠቅላይ ሚኒስትሩ የደህንነት አማካሪም በሰጡት መግለጫ ተናግረዋል። እኛም እሱ ለመረዳት ችለናል። እንደዚህ አይነት አለመስማማቶች ሊኖሩ ይችላሉ። ፑንትላንድ አካባቢ ያሉ በተወሰነ መልኩ ከጎሳም ጋር በተያያዙ ጉዳዮች ለዚያ የቀረቡ ሰዎች ይህን ሀሳብ ላይገዙት፣ ላይደግፉት ይችላሉ። ይሄ ደግሞ የተለመደ ነው ብዬ ነው ማስበው። ሁሉም ሰው ላይስማማበት ይችላል። አፍሪካ፣ ህብረት ዩናይትድ ስቴትስ፣ የአውሮፓ ህብረት ዩናይትድ ኪንግደም፣ እንዲሁም ሌሎች ሀገሮችና ተቋማት አፍሪካ ቀንድ ላይ የተነሳው ውዝግብ ለመፍታት የሚመለከታቸው ሁሉ ለዲፕሎማሲ ንግግሮች እንዲቀመጡ አሳስበዋል። ዶክተር ሳሙኤል እንደሚሉት ሀገራትና ተቋማት መግለጫዎችን ያውጡ እንጂ በሶማሌላንድ እውቅና ጉዳይ ላይ እስካሁን አቋማቸውን በግልጽ አላሳወቁም። አብዛኞቹ የሰማናቸውም ከአውሮፓ ህብረት እና ከቱርክ ውጭ ያሉት ሌሎች ይህንን ተቃውሞ ሀሳብ ያነሱ ሀገሮች በአብዛኛው አረብ ሊግ ውስጥ ያሉ በካውንስል ደረጃ የሚወከሉ በዛው አካባቢ ያሉ ናቸው። ከዛ ባሻገር ያለው ትልልቅ የምንላቸው ምዕራባውያን ሀገሮችን ጨምሮ በተናጠል እንደዚህ ወጥተው ኦፊሻሊ ዲናውን ሲያደረጉት የለም። የአፍሪካ ህብረትንም የኢጋድን መግለጫዎች ሰምተናል። በሀገራት ደረጃ ግን በግልጽ ተናግሮ ዲናውን ስሚያደረገም የለም። ስለዚህ የምናየው ምንድን ነው? በሳይለንት ማጆሪቲ ምን ያለው አብዛኛው ይህንን ሀሳብ እያኘከው ነው ማለት ነው፣ እየተኝቶበታል ምልህ የሶማሌላንድን እውቅና ማግኘት ኮስችን የሚያደርግ አይደለም። አብዛኛውም ሰላሳ አምስት የሚሆኑ ሀገራት በአስራ ዘጠኝ ስልሳ ለሶማሌላንድ እውቅናን ሰጥተዋል። በጣም ትንሽ ቁጥር አይደለም በዛን ወቅት እና ይህን ይህን ስናስብ አለም የሶማሌላንድን መንግስት ነጻ መሆን የሚቃወመው አይመስልም። ግን አሁን ካለው የኃይል አሰላለፍ ጋር በተያያዘ ምን አይነት ፖለቲካል ኮንስኮንስ ይኖረዋል የሚለውን በማሰብ ጊዜ ሊወስድ ይችላል ብዬ ያስባሉ። አሜሪካና ሶማሌላንድ ትብብራቸውን ማሳደግ የሚያስችል ስምምነት በቅርቡ ይፈራረማሉ ተብሎ እንደሚጠበቅ የሚናገሩት ዶክተር ሳሙኤል እንደ ዩኤስኤድ ያሉ የአሜሪካ ተቋሞችም ቀደም ብለው በሶማሌላንድ ስራ መጀመራቸውን ይናገራሉ። የአሜሪካ መንግስት ያው በአስራ ዘጠኝ ስልሳ ጁን ሀያ ስድስት የሶማሌላንድ ከእንግሊዝ ቅኝ ግዛት ነፃ ስትወጣ በበነጋታው ጁን ሀያ ሰባት በተጻፈ ደብዳቤ እንኳን ደሳላችሁ መልእክቱን ካቀረቡ ከሰላሳ አምስት ሀገራት ውስጥ አንዱ ነው በዛን ሰዓት። ይህን ደግሞ የአሜሪካ መንግስት የሴኪሪቲ ፕሮጀክቱን የሴኪሪቲ ደህንነቱን ኢንትረስቱን ለማስጠበቅ ደግሞ ከመረጣቸው ትልልቅ ቾክ ፖይንቶች በአለም ላይ የባቤል መንደር አካባቢ ያለበት የቀይ ባህርና የምራብ ውቅያኖስ ዳርቻ አንዱ ነው። ይሄ ደግሞ በሶማሊያ ላንድ በኩል ሊገለጽ የሚችል ነው። ሶማሌላንድ ላንድ ውስጥ ትልቅ ኢንትረስት አለው። በዚህም ምክንያት ነው በሁለት ሺ ሀያ አንድ በፈረንጆቹ አቆጣጠር መጋቢት ውስጥ የሶማሌላንድ መንግስትና በሙሴን የሚመራ የአሜሪካ መንግስት በጋራ ሆነው የሶማሌላንድ ላንድ ፓርትነርሺፕ አክት ብለው ዘለግ ያለ ስምምነትን ያደረጉት። በዚህ ስምምነት ውስጥ የአሜሪካ መንግስት እውቅናን መስጠትን በደንብ የሚያረጋግጡ በአንድ ሌላ ሉዓላዊት ሀገር ውስጥ እንቅስቃሴ በግልጽ የሚያሳዩ የስቴት ዲፓርትመንቱን፣ የዲፌንስ ፎርሱን እና ዩኤስኤድን በነጻነት የሚንቀሳቀስ የፈቀደበት የውጭ ጉዳይ ስታንዲንግ አፌርስ ኮሚቴውም ይህንን እየተከታተለ ሪፖርት የሚያደርግበትን ስርዓት ያበጀበትን መንገድ እናያለን። እዛ ውስጥ በእርግጥ የዋን ሶማሊያን ሀሳብን ነው የምደግፈው የምናቀነው አሜሪካ የምታቀነቀነው ከዚያ አቋማ ዘነፋላለችን፣ ቢልም በሌላ በኩል ደግሞ ለጊዜው ኤክስፕሌን ለማድረግ ምክንያት ለመግለጽ በማይቻል መልኩ ሶማሌላንድ ሶማሌላንድ ውስጥ የአሜሪካ መንግስት እነዚህ ሶስቱ አካላቶች በይፋ እንዲንቀሳቀሱ ፈቅደናል፣ ከሶማሊያን መንግስት ጋር አብረን እንሰራለን የሚል ቅድመ እውቅና የሚመስል በፔፐር ላይ ያጸደቀ አስተሳሰብን አስቀምጧል። የባህር በር አልቧ ኢትዮጵያ ከሶማሊላንድ ጋር የፈጸመችው ስምምነት ሀያ ኪሎ ሜትር ዝመት ያለው የባህር ጠረፍ ለአምሳ ዓመታት እንድትከራይ ለንግድና ለጦር ወደብነትም እንድትጠቀምበት የሚፈቅድ ነው። ሶማሊላንድን የግዛቴ አካል ነች የምትሏ ሶማሊያ ግን ውሉን በብርቱ መቃወሟን አሁንም ቀጥላለች። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አድማጮቻችን የተከታተላችሁት እንግዲህ በአስማማው አየነው የተሰናዳውን ዘገባ ነበረ። ቀደም ብለን ስናስተዋውቅ ኬኔዲ አባተ ያለውን ይቅርታ እንጠይቃለን። ወደ በኋላ ላይ በኬኔዲ አባተ የተሰናዳውን በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል የሚለውን ዘገባ መለስ የምንልበት ይሆናል። ለምሽቱ የያዝነውን አብይ ርዕስ ፈጽመን ወደ ትንታኔው መጽሔት ነው የምንሻገረው። የጎንደር ሰላም መመለሱን ነዋሪዎችና ባለስልጣናት ገለጹ። በጎንደር በቅርቡ በከተማውን በአካባቢው በፋኖ ቡድን ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተው ግጭት ምክንያት በንጹሐን ዜጎች ላይ የደረሰውን ጉዳት በቅርቡ እንደሚያሳውቅ የከተማዋ አስተዳደር አስታውቋል። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል በከተማዋ የንግድ ተቋማት መከፈታቸውና የትራንስፖ የትራንስፖርት አገልግሎቶችም መጀመራቸውን ገልጸዋል። በግጭቱ በሰው ላይ ስለደረሰው ጉዳት ምርመራ እየተካሄደ መሆኑን ነው አክለው የገለጹት። በሰሞኑ ግጭት ቁጥራቸው በውል ያልታወቁ ሰዎች በሞታቸውን ነዋሪዎች ትላንት ለአሜሪካ ድምጽ መናገራቸው ይታወሳል። የከተማዋ አስተዳደር ቃል አቀባዩ መጪው የጥምቀት በዓልን ለማክበር የሚያስችል የጸጥታ ሁኔታ አለ፣ አስፈላጊው ቅድመ ዝግጅትም ተጠናቋል። ጎብኚዎችም ያለምንም ስጋት በዓሉን መጥተው መታደም ይችላሉ ሲሉ ተናግረዋል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው ነዋሪዎች ግን በከተማዋ አልፎ አልፎ እየተከሰተ ያለው ግጭት የሀገር ውስጥና የውጭ ሀገር ጎብኞች ታድመው በበዓሉ በደመቀ ሁኔታ እንዳይከበር እንቅፋት እየሆነ ነው እያሉ ነው። አስቴር ምስጋናው ዘገባላት። የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ ጽንፈኛ ሲሉ በጠሩት ኃይል በከተማዋ በተወሰኑ አካባቢዎች የጸጥታ መደፍረስ ተከስቶ እንደነበር ጠቅሰው፣ በግጭቱ የደረሰውን ጉዳት ለማወቅ ምርመራ እየተካሄደ እንደሆነና እንደተጠናቀቀ ለህዝብ እናሳውቃለን ብለዋል። ራሱን ችሎ በጸጥታ አካሉ ተጣርቶ የሚቀርብ ነው የሚሆነው አሁን ይህን ያልቁጥር ነው ለማለት ለእኔም የጠራ መረጃ እስኪደርስ የድረስ ይህንን እንትን ለማለት በጎንደር ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ካለፈው አርብ ጀምሮ እስከ እሁድ ድረስ በተካሄደው የተኩስ ልውውጥ ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ነዋሪዎችን ጠቅሰን ትላንት መዘገባችን ይታወሳል። የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ቃል አቀባይ አቶ አበበ ላቀው የጸጥታ መደፍረሱ በአሁኑ ሰዓት ሙሉ ለሙሉ በቁጥጥር ስር ውሏል ብለዋል። የከተማው ህዝብ በዓላትን በተለይ በደንብ በተረጋጋ ሁኔታ እንዳይውል ለማድረግ የተለያዩ ትኮሳዎችን ያገኛል። ሰሞኑም የተከሰተው በከተማችን ይኸው ነው። ስለዚህ ያን ያሰበውን ሴራ በከተማ ደረጃ የተደራጀው የጸጥታ መዋቅራችንም ህዝባችንም መክቶ በዓሉበት እንዲውል አስችሏል ማለት ነው። በዚህ ሂደት አንዳንድ ከዚህ ከአገልግሎት አኳያ ውስን በተለይ አየር ጤና በሚባል ቀበሌ በማራኪ ለከተማ አየር ጤና ቀበሌ ላይ ግጭት ነበር። ተኩስም የተኩስም ልውውጥ ነበር። አሁን ላይ ያቆመ ከትናንት ጀምሮ ሙሉ በሙሉ ወደ ተሟላ የመደበኛ እንቅስቃሴ ተመልሳለች። ህዝቡም በሰላም ወጥቶ መግባት ጀምሯል። የጎንደር ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በሚስጥር እንድንይዝ የጠየቁን አንድ ግለሰብም ዛሬ በከተማው ሰላማዊ እንቅስቃሴ መኖሩን አረጋግጠውልናል። ዛሬ ጠዋት መደበኛ የሆነ እንቅስቃሴ ጀምሯል። ታክሲዎችም ባጃጅም መደበኛ እንቅስቃሴ ቀዛዎች ሱቆች ጸጉር ቤቶች ካፌዎች እንዲሁም ባንክ ክፍት ነው ስለዚህ አብዛኛውን የመንግስት መስሪያ ቤቶች ክፍት ናቸው ብለን መናገር እንችላለን ነገር ግን የመጀመሪያ ደረጃ ተማሪ ትምህርት ቤት የመንግስትም የግል ትምህርት ቤቶች እስከ ዛሬው ድረስ ስራ አልጀመሩም ምክንያቱም ተማሪዎች እኔ በምኖርበት አካባቢ የኤለመንታሪ ተማሪዎች ወደ ትምህርት ቤት ሲሄዱ አላየሁም ከትናንትና አንፃር ዛሬ በደንብ የተሻለ ሰላም አለ። ችግር ሊገጥመኝ ይችላል ብለው ስማቸውን ከመናገር የተቆጠቡት አስተያየት ሰጭም ዛሬ ከተማዋ ወደ ሰላማዊ እንቅስቃሴ ተመልሳለች ብለዋል። ቤተሰብ አድራሻቸውን ያላወቁ ትላንት ለአሜሪካ ድምጽ አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ሰሞኑን በከተማው በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል በተከሰተው ግጭት ምክንያት በየዓመቱ በድምቀት የሚከበረው የጥምቀት በዓል ሊከበርም ላይከበርም ይችላል የሚል ስጋት እንዳላቸው ገልጸው ነበር። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው እንደሚሉት ግን በዓሉን በድምቀት ለማክበር በጸጥታም ሆነ በመስተንግዶ በቂ ዝግጅት ተጠናቋል። ጎንደር ላይ በየዓመቱ የሚካሄደውን የጥምቀት በዓል ዓለም ነው ብዙ የሚመጣው በተሟላ ሁኔታ መጥቶ ጥምቀትን በጥር ወር ጎንደር ላይ እንዲያሳልፍ የሚያስችል ጥሪ እያስተላለፍ ነው። እንደ ከተማ ስምንት ንዑሳን ኮሚቴዎች ያሉት ኮሚቴ ተደራጅቶ ወደ ስራ ገባ። በጣም በርከት ያሉ ወራቶች ተጓጠዋል። የቅድመ ዝግጅት ስራዎች ተከናውነዋል። በጸጥታ በኩልም ያለው አስተማማኝ ጸጥታ ከህዝቡ ጋር የተቀናጀ ተገንብቷል። ይህ ሃይማኖታዊ በዓል ብቻ ሳይሆን የከተማውን ኢኮኖሚ የምናነቃቃበት፣ የከተማውን መልካም ገጽታ የሚተላለፍበት ከኢንቨስትመንት አማራጮችም በተለይ ለባለ ሀብቱ በሚችለው እና መሰማራት በሚዘርስ በሚችልበት በሚፈልግበት ዘርፍ እንዲሳተፍ የሚያስችል ምቹ ሁኔታ የተፈጠረበት ሁኔታ ስላለ በሁሉም ዓለም የሚገኝ የእነሱም ተከታይ ከዛ ውጭም ያለ ማህበረሰብ ጎንደር ላይ ጥር ላይ ጥር ወር ላይ ጎንደር ላይ እንዲያሳልፍ ያው ጥሪያስ እናሳልፋለን። እሳቸው ይህን ቢሉም በበዓሉ አከባበር ዙሪያ ዛሬ ያነጋገርናቸው የከተማ ነዋሪዎች ግን የሚከተለውን ብለዋል። ጎንደር ለመናገር አሁን ለምሳሌ ባለፈው ራሱ የሚጠራቸው ኢየሱስ ክርስቶስ ልደት በተከበረበት በዋዜማና በሎ ተሰጥሮ አይነት ነገር ከተከሰተ ከእናን ዮም ላይከበር ይችላል። ይከበራል ብዬ አላስብም። ምናልባት በዚሁ ከቀጠለ ግን የጸጣ ሁኔታ እንደ በፊቱ የደመቀ ሁኔታ ባይሆንም ያው ይከበራል። ምንም የገና በዓል በሰላም መጠናቀቁን አስመልክቶ በፌስቡክ ማህበራዊ ትስስር ገጻቸው ምስጋና ያቀረቡት የአማራ ክልል ርዕሰ መስተዳደር አረጋ ከበደ፣ በቀጣይም በክልሉ በሚከበሩ ሃይማኖታዊና ባህላዊ ክብረ በዓላት በሰላም እንዲከበሩ ሕዝቡ አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው። ጣሊያን የሰባቱን በኢንዱስትሪ የበለጸጉ ሀገራቶች ለመምራት የተለዋጭ ፕሬዝዳንትነቱን ስፍራ መያዟን ተከትሎ ጠቅላይ ሚኒስትሯ ጆርጃ መሎኒ በሰጡት አስተያየት ሀገራቱ ከአፍሪቃ ጋር ያላቸውን ግንኙነት ከእርዳታ ይልቅ ስትራቴጂያዊ አጋርነትን በማጎልበት ላይ ትኩረት ማድረግ ለአንድ አመት የሚዘልቀው አመራራቸው አብይ አቅጣጫ እንደሚሆን አመልክተዋል። በዚህ ዙሪያ የተሰናዳውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ጣሊያን በግዙፉ መንግስታዊ የነዳጅና ጋዝ ኩባንያ መስራች ኤንሪኮ ማቲ ስም የተሰየመውን የማቲ ፕላን በመባል የሚታወቀውን የአፍሪቃ ስትራቴጂያዊ እቅድ ነድፋለች። በአፍሪቃ ከኃይል አቅርቦት ባለፉ ጉዳዮች ዙሪያ የሚደረግ ትብብር እንዲጠናከርም ይጠይቃል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ሲናገሩም እቅዱ በተለይ የተወጠኑ ፕሮጀክቶችን እንደሚያካትት ጠቅሞ ዝርዝሩን ግን በዚህ ወር በሚካሄደው የሮም ጉባኤ ላይ ይገለጣል ነው ያሉት። የለንደን ዩኒቨርሲቲው የኦሪየንታልና የአፍሪካ ጥናት ትምህርት ቤት መምህር ፕሮፌሰር ኒኮላስ ዌስትኮት እቅዱን አዋድሰዋል። ለአሜሪካ ድምፅ በሰጡት አስተያየትም አበረታች እመርታ ነው፣ ነገር ግን ሊተገበር ይገባል ነው ያሉት። አክለውም በተግባር ተፈጻሚ ሆነው ባይገኙም ከአሁን ቀደምም ይህን መሰል ንግግሮች ነበሩ ብለዋል። የቀደመው የአውሮፓ ህብረት የአፍሪቃ ክፍል መራሄ ዲሬክተር ዌስኮት የአውሮፓ ህብረት በዚህ ላይ የሚደረግ ኢንቨስትመንትን ለማበረታታት ከፍተኛ መጠን ያለው ገንዘብ ወጪ አድርጓል፣ ይሁን እንጂ እስካሁን እምብዛም ተጽዕኖ አላሳደረም ብለዋል። ህብረቱ በአፍሪቃ ላይ ወጪ የሚያደርገውን መዋለ ንዋይ ውጤታማ ለማድረግ ግን መጠኑን ማሳደግ አለበት ሲሉ አክለዋል። አሁን ይህንን ለማድረግ አመቺ ጊዜ ነው። አፍሪካ ከፍተኛ የመዋለንዋይ እጥረት ገጥሟታል። የመዋለንዋይ ፍላጎቶች መጨመር የሀገራቱ ኢኮኖሚዎች ከሌሎቹ አካባቢዎች በበለጠ በአህጉሪቱ ከፍተኛ ተጽዕኖ እያሳደረ ካለው ለውጥ ጋር የሚሄዱ ሁኔታዎችን እንዲከተሉ ይፈቅድላቸዋል። በጣም አስቸኳይ በመሆኑ ውጥኑ ተግባራዊ መደረጉ ወቅቱ የሚጠይቀው እርምጃ ነው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 የሜዲትራንያንን ባህር አቋርጠው ወደ አውሮፓ ከዘለቁት ቁጥራቸው 261 የሚደርሱ ህገወጥ ፍልሰተኞች አብዛኞቹ በጣሊያን በኩል አድርገው የገቡ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። የጣሊያን ጥብቅ የኢሚግሬሽን ህጎችም ሆኑ ባህሩ ላይ ለአደጋ የሚጋለጡ ፍልሰተኞችን ነፍስ በማዳን ስራ ላይ በተሰማሩ የበጎ አድራጎት ድርጅቶች ላይ የተጣሉ ገደቦች የፍልሰት ማዕበሉን ለመግታት አልረዱም። የሜሎኒ አስተዳደር የህዝቧ ቁጥር እያደር እየቀነሰ በመጣባትና በእድሜያቸው የገፉ አረጋውያንና አረጋውያት መኖሪያ ከሆኑ የዓለም ሀገሮች አንዷ በሆነችው ጣሊያን ያለውን የሠራተኛ ኃይል እጥረት ለማሟላት በህጋዊ መንገድ የሚካሄድ የኢሚግሬሽን ሂደት የሚያስተናግድ መሆኑን ይናገራል። እንደ ዌስትኮት ገለጻ ግን በህገወጥ መንገድ ከአፍሪቃ የሚነሳውን ፍልሰት ለመቀነስ የተያዘ ውቅድ ዋነኛ ዓላማ ከፖለቲካ አንጻር አውሮፓ ውስጥ የሚያዋጣ አቀራረብ ተደርጎ ሊታይ ይችላል። ቀኝ ዘመሟ ሜሎኒ በንጽጽር ረገብ ያለ አቋም ያላቸው ተደርገው ሊታዩ የሚችሉ ናቸው። ይህንን ጸረ ስደተኛ የሆነ ዝንባሌ ተጠቅመው በአውሮፓ የሚያገኙትን ድምፅ ከፍ ለማድረግ እየሞከሩ ነው። እናም ችግሩን ለመቅረፍ የሚያግዙ አንዳችም ገንቢ ፖሊሲዎች ክለሉ፣ ይበልጡኑ አሉታዊ የሆኑ ፖሊሲዎች ናቸው የሚበረክቱትና ፕሮኮፒዮ በአውሮፓ ውጭ ግንኙነት ምክር ቤት የአፍሪካ ጉዳዮች ተንታይ ናቸው። ለአሜሪካ ድምፅ ሲናገሩም ሜሎኒ እንደሚሉት ከሆነ እንደ አዳኝና ታዳኝ ሳይሆን ጣሊያን ከአፍሪቃ ጋር እንደ ኩያ የምትተያይበት የትብብርና ጠንካራ ስትራቴጂያዊ ግንኙነቶችን መገንባት ትሻለች ለዚህም ምሳሌ የሩሲያን ጋዝ ሸመታ ለመተው ጣሊያን በኃይል አቅርቦቱ ረገድ ከአፍሪቃ ጋር የደረሰችውን ትብብር አንስተዋል። ከፍልሰት ጋር የተዛመዱ ስጋቶች ለጣሊያንም ሆነ ለአውሮፓ ሕብረት ትልቅ ስፍራ የሚሰጣቸው ጉዳዮች ቢሆኑም የማታይ እቅድ ግን ይበልጡን ኢኮኖሚ ተኮር ነው ብለዋል። ጣሊያንና በአጠቃላይ አውሮፓ ከእርዳታና ከልማት ትብብር ይልቅ ወደ ኢኮኖሚያዊ አጋርነት ለመሸጋገር በብዛት እያወሩ ነው። ይሁን እንጂ የእርዳታ ቀነሳን የተመለከተ ተጨባጭ ለውጥ የመምጣት ውጣ ፈጽሞ የማይመስል ነገር ነው። በመሆኑም ሁለቱን የመከተሉ አማራጭ ይበልጥ ተጨባጭ ሳይሆን አይቀርም። ትኩረቱ በልማት ትብብር ላይ ብቻ ሳይሆን በኢኮኖሚ አጋርነትም ጭምር መሆኑ አዎንታዊና የተሻለ የአቀራረብ ለውጥ ነው። አፍሪካ የመሰረተ ልማት፣ የኃይል አቅርቦት፣ ጤናና ትምህርትን ጨምሮ መጠነ ሰፊ የፋይናንስ ፍላጎት አላት። እንደ ፕሮኮፒዮ እይታ ግን ይህን መሰሉን የልማት ፍላጎቶች ለማሟላት የአውሮፓ ሕብረትና የምዕራባውያን የገንዘብ ድጋፍ ብቻውን በቂ አይሆንም። የጋዛው ጦርነት በሚዲያ ላይ እየደረሰ ያለው ጉዳት ከፍተኛ መሆኑ ተገለጸ። የጋዛን ጦርነት በመዘገብ ላይ ነበሩ ሁለት ተጨማሪ ጋዜጠኞች መገደላቸውን ተከትሎ የተባበሩት መንግሥታት ድርጅት ከጥቅምት ወር ወዲህ በታሪክ ታይቶ በማያውቅ መልኩ ወደ ሰማኒያ የሚጠጉ ጋዜጠኞች የመገደላቸው ጉዳይ እንዳሳሰበው አስታውቋል። በዚህ ዙሪያ ጄሲካ ጃሬት ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው አሰናድተዋለች። ጋዛ የሚገኘው የአልጀዚራ ቢሮ ዋና ኃላፊ ዋኤል አልዳህዱ ከልጃቸው ሀምዛ ጋር የመጨረሻ ስንብት ያደረጉበት ይህ ቀን ለመገናኛ ብዙሃን የጨለማ ቀን ነበር። የአልጀዚራ ሚዲያ ባልደረባ የነበረው ሀምዛ አልዳህዱ እሁድ ዕለት ራፋህ አቅራቢያ ከተገደሉ ሁለት ጋዜጠኞች መካከል አንዱ ነው። ዋኤል አልዳህዱ ልጃቸውን ማጣታቸው ለቤተሰባቸው ተጨማሪ ሀዘን ነው። የአልጀዚራ ኃላፊው በጥቅምት ወር የተካሄደ አንድ ጥቃት በቴሌቪዥን በቀጥታ ይተላለፍ በነበረበት ወቅት ባለቤታቸው የ15 ዓመት ወንድ ልጃቸው የሰባት ዓመት ሴት ልጃቸውና የልጅ ልጃቸው መገደላቸውን አወቁ። ሌላኛው ልጃቸው የህያ ደግሞ ከፍተኛ ጉዳት ደርሶበት ነበር። ዳህዱህ ራሳቸውን በታኅሣሥ ወር ዘገባ ላይ እያሉ ጉዳት ደርሶባቸው እንደነበር ይናገራሉ። አንድ ሰው በህይወቱ ያለውን ነገር ካጣ በኋላ እንደገና የመጀመሪያ ልጁን ሞት እንዴት ይቀበላል? የቤተሰቦቼን አባላት ሚስቴን፣ ልጄን፣ መሐሙድ ሻምና አዳምን አጥቻለው። አሁን እንዴት ይህን መቀበል እችላለሁ? የዳህዱህ ልጅ ሀምዛና የአዣንስ ፍራንስ ፕሬስ ዘጋቢ የነበረው ሙስተፋ ሁሪያ እሑድ ዕለት የተመደቡበትን ስራ አጠናቀው እየተመለሱ ሳለ ነበር በእስራኤል የአየር ድብደባ መኪናቸው የተመታው። የእስራኤል መከላከያ ኃይል አሸባሪ ቡድን ለይቶ መምታቱን ለሮይተርስ የገለጸ ሲሆን በአንድ ተሽከርካሪ ውስጥ ይጓዙ የነበሩ ሌሎች ሁለት ተጠርጣሪዎች መገደላቸውን የሚገልጽ ሪፖርቶች መውጣታቸውንም እንደሚያውቅ ተናግሯል። እሁድ ዕለት የተገደሉት ሁለቱ ጋዜጠኞች በጦርነት ዘገባ ውስጥ ታይቶ በማያውቅ ሁኔታ ከተገደሉ በርካታ ጋዜጠኞች መካከል መሆናቸውን የመብት ተሟጋቾች ይገልጻሉ። ኮሚቴ ቱ ፕሮቴክት ጆርናሊስትስ የተሰኘው የጋዜጠኞች መብት ተሟጋች ቡድን እንደ አውሮፓያን አቆጣጠር ከጥቅምት 7 እስከ ጥር 8 ድረስ ያለውን ወቅት ገልጾ ባወጣው መረጃ መሰረት እስካሁን 79 ጋዜጠኞች የተገደሉ ሲሆን 72ቱ ፍልስጤማውያን፣ አራቱ እስራኤላውያን እና ሶስቱ የሊባኖን ዜጎች መሆናቸውን አስታውቋል። ይህ በአጭር ጊዜ ውስጥ የደረሰው ከፍተኛ መጠን ያለው የጋዜጠኞች ሞት የተባበሩት መንግስታት ድርጅትንም አስደንግጧል። የድርጅቱ ተባባሪ ቃል አቀባይ ፍሎሬንሲያ ሶቶ ኒኞ ሰኞ ዕለት ለጋዜጠኞች በሰጡት መግለጫም ጋዜጠኞች ኢላማ እንዳይደረጉ በድጋሚ ጥሪ አቅርበዋል። ጋዜጠኞች እውነትን በዓለም ዙሪያ ላሉ ሰዎች ሁሉ ለማድረስ ሕይወታቸውን አደጋ ላይ ይጥላሉ። ጋዛ ውስጥ የሚገጥማቸው ሁኔታ ግን ይህ ሥራ የበለጠ ከባድ እንዲሆን አድርጎታል። ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ከአሜሪካ ድምፅ ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም የኤምባሲው ቃል አቀባይ ቀደም ሲል ባደረጓቸው ንግግሮች የእስራኤል ጦር ሆን ብሎ ጋዜጠኞችን ኢላማ እንደማያደርግ ተናግረው ነበር። ሮይተርስን ጨምሮ የተለያዩ ቡድኖች ያደረጉት ምርመራ ግን የሚያመለክተው ይህን ምላሽ የሚቃረን ነው። ሮይተርስ ባለፈው ወር ባካሄደው አንድ ጥናት ለምሳሌ የእስራኤል ታንክ በጥቅምት ወር ሆን ብሎ በፈጸመው ጥቃት የድርጅቱ ጋዜጠኛ የነበረው ኢሳብ አብዱላህ መገደሉን አረጋግጧል። ምርመራው የእስራኤል የዜና ቡድን የሚገኝበትን ቦታ ያውቅ ነበር ብሏል። ሊባኖስ የሚገኘው የሮይተርስ ቢሮ ኃላፊ ማያ ጌብሊ እንደሚሉት ሮይተርስ ለግድያው ተጠያቂነት እንዲኖር ግፊት እያደረገ ነው። ያም ሆኖ አብሯቸው የሚሰሩት ባልደረቦቻቸው አሁንም የሚሰሩበትን አደገኛ ሁኔታም ያስረዳሉ። ጋዜጠኞች ስራቸውን መስራት የማይችሉበት እና ኢላማ ባለየ የቦምብ ጥቃት ስራቸውን መስራት እንዳይችሉ የሚከለከልበት እጅግ አስከፊ ሁኔታን እያየን ነው። ጌብሊ ያክለው እንደዚህ አይነት ጠንካራ ውጊያ በሚካሄድበት እና ለጋዛ ያለው አቅርቦት በተገደበበት ወቅት በሀገሪቱ ውስጥ ያሉ ጋዜጠኞች የሚያስተላልፉት መረጃ እጅግ በጣም አስፈላጊ መሆናቸውን ይገልጻሉ። ከስፍራው የሚዘግቡ ጋዜጠኞች ሲኖሩና በቀጥታ እነዚህን ምስሎች ሲያቀርቡ የበለጠ ተጠያቂነት የሚኖርበትን ሁኔታ ይፈጥራሉ። ዳህዱ ሌላ ተጨማሪ ልጃቸውን እየቀበሩ ባሉበት ወቅት ዓለም አቀፉ የወንጀለኞች ፍርድ ቤት በጦርነቱ ላይ በሚያደርገው ምርመራ በጋዜጠኞች ላይ የሚፈጸሙ ወንጀሎችንም እንደሚያካትት ለድንበር የለሽ የጋዜጠኞች ቡድን አረጋግጧል። በጄሲካ ጃሬት ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመቀጠል ደግሞ የምናልፈው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አህዳዊነት እውቅና እንደምትሰጥ አስታውቃለች። ጅቡቲ ደግሞ የሰሞኑ ሁኔታ ካሳሰባቸው ጎራ መቀላቀሏ ነው የተገለጸው። በሌላ በኩል የሰነዱን መፈረም ከተከተለው ውዝግብ ጋር በማህበረሰቦች መካከል መካረር የመፈጠሩ አዝማሚያ፣ በተለይም ደግሞ የስደቶች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋሽ ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ ዓለም አቀፍ ግንኙነቶች ባለሙያን ትንታኔ አካቶ ያደረሰን ዘገባ ይቀጥላል። ኢትዮጵያና ሶማሊላንድ በአፍሪካ ቀንድ ውጥረት የቀሰቀሰውን የባህር በር መግባቢያ ስምምነት ከተፈራረሙ በኋላ የሚስተዋሉ ለውጦችና ክስተቶች አሁንም እንደቀጠሉ ናቸው። የመግባቢያ ሰነዱ ከተፈረመ ከሳምንት በኋላ ኢትዮጵያና ሶማሊላንድ በወታደራዊ ትብብር ዙሪያም ውይይት አድርገዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሶማሊላንድ ጠቅላይ ኢታማዦር ሹም ሜጀር ጄኔራል ኑህ ኢስማኤል ታኒ ጋር ሰኞ ታህሳስ 9 ቀን 2016 ዓ ም ንብረት በወታደራዊ ትብብር ዙሪያ መወያየታቸው ተገልጿል። አዲስ አበባ ውስጥ በተካሄደው በዚህ ውይይት ላይ የኢትዮጵያው ፊልድ ማርሻል ብርሃኑና የሶማሌላንዷ አቻቸው በወታደራዊ ትብብር ዙሪያ በጋራ መስራት በሚቻልባቸው መንገዶች ላይ መምከራቸውን የኢትዮጵያ መከላከያ ሰራዊት በማህበራዊ መገናኛ ገጹ አስታውቋል። ይህ ውይይት በተካሄደበት ዕለት የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ ደግሞ በኤርትራ ጉብኝት አድርገው ከፕሬዝደንት ኢሳያስ አፈወርቂ ጋር መወያየታቸውን የሁለቱ ሀገሮች መንግስታት ገልጸዋል። yeah የሶማሊያው ፕሬዝደንት መሐሙድ ከፕሬዝደንት ኢሳያስ ጋር ያደረጉትን ውይይት በተመለከተ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አሃድነት ድጋፍ እንዳላት ፕሬዝደንት ኢሳያስ እንዳረጋገጡላቸው የኤርትራ የማስታወቂያ ሚኒስቴር በኤክስ ገጹ ላይ አስፍሯል። ኤርትራን በተደጋጋሚ ጎብኝቻለሁ ያለው ለእኛ ኤርትራ ቤታችን ናት ያሉት ፕሬዝደንት መሐሙድ አሁን የመጣነው ኤርትራ ከፍተኛ ድጋፍ እያደረገችልን ባለችበት በ በዚህ ወቅት ሶማሊያ እየተካሄደባት ባለው ሽብር ላይ ስለምታካሄደው ጦርነት ለፕሬዝደንት ኢሳያስ ለመግለጽ ነው ማለታቸውንም አትቷል። ስለ ቀጠናው የቅርብ ጊዜ ተለዋዋጭነትን መወያየታቸውን ገልጸዋል። ኤርትራ የሶማሊያን ሉዓላዊነት አንድነት እና የግዛት አህድነት ለማስጠበቅ ድጋፍ ስታደርግ ቆይታለች። ይህም የኤርትራ ዓለም አቀፍ አቋም ነው ካሉ በኋላ ፕሬዝደንት ኢሳያስ ዛሬም ይህን እንዳረጋገጡላቸው ገልጸዋል። ፕሬዚደንት ሐሰን ሼክ መሐሙድ በኤርትራ ያደረጉትን የሁለት ቀናት ጉብኝት አጠናቀው ዛሬ ረፋድ ላይ ወደ አገራቸው መመለሳቸውንም ጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡን በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጉዳዮች መምህርና ተመራማሪ ሱራፌል ጌታነ የመግባቢያ ስምምነቱን ተከትሎ በተቀናቃኝ ኃይሎች መካከል እየተስተዋሉ ያሉ ጫና የመፍጠር እንቅስቃሴዎች ቀጠናዊ ውጥረትን የሚያባብሱ እንደሆኑ አብራርተዋል። አሁን ያለውን ከኢትዮጵያ ከሶማሊላንድ እና በሶማሊያ በኩል ያለው ነገር በሶማሊያ በኩል ወደ ኤርትራ ፕሬዚዳንት የሄዱበት ሁኔታ አለ። ያ እንደሚታወቀው ግብፅና ኤርትራ በዚህ አካባቢ አሁን ባለው ሁኔታ ላይ ያው ውጥረትን ከማባባት አኳያ የሚታወቁ ሀገራት ናቸው። በተለይ የሶማሊያ አካሄድ ምንድነው? የኢትዮጵያ በአንድም በሌላም ታሪክ ላይ ጠላት ነው የሚባሉት እነ ድርስ ጋር ሄዶ በዚህ አካባቢ ተጽዕኖ እንዲፈጥሩ የማድረግ በሌላ በኩል ደግሞ ከኤርትራ ጋር እንግዲህ ከቀይ ባህር ውዝግቡ ጋር ታያይዞ በኤርትራ በኩል አሁን ካለ ኢትዮጵያና ኤርትራ የዲፕሎማሲ ፍጥጫ አንጻር ያለውን ሁኔታ ይታወቃል። እና እንግዲህ ይህን ነገር እንደ መልካም አጋጣሚ ለመጠቀም ይመስላል ሰውዬ ወደ አስመራ ያደረጉት ትሪት። ይህ ያለመና አካባቢ ላይ ውጥረት ለማንገስ፣ በኢትዮጵያ ላይም ደግሞ ጫና ለመፍጠር ያደረጉት አሳቤ ነው። በሌላ በኩል ደግሞ የሶማሊላንዱ የተማዞች አዲስ አበባ ተገኝተው ትናንትና በአዲስ አበባ መገኘት የሚሰጠውን ደምታ ከፍተኛ፣ ምክንያቱም ሶማሊያ እርምጃ ውስጥ ያለው ብሎ በመንግስት በኩል መክላ ያሰጥቷል። እንዲ የሶማሊያው መከላከያ አላፊ፣ እንዲሁ መከላከያ ሹሙ እመጣላቸዋለን የሚል አይነት ለሶማሌላንድ የሰጡት ከፍተኛ የሆነ ማስጠንቀቂያ ከዛ ጋር ተያይዞ ነው እንግዲህ እኚህ ሰው በአዲስ አበባ ተገኝተው በዚህ በወታደራዊ መስፉ ከኢትዮጵያ አቻቸው ጋር እንዴት አድርገው ያን አካባቢ ባለ ሶማሊላንድ መጠበቅ እንዳለባቸው ጭምር የመከሩበት ሁኔታን ነው ያለው። ያ እንግዲህ ከወቅቱ የሶማሊያ ጋር መንግስት የሚያደርገውን እንቅስቃሴ ጋር ተያይዞ ነው የኃይልም በዲፕሎማሲ ማለት ነው። ሙሉ በሙሉ ሊባል በሚችል ደረጃ የኢትዮጵያን የባህር ላይ እንቅስቃሴ የምታስተናግደው ጅቡቲ በሶማሊያና በኢትዮጵያ መካከል ያለው ውጥረት እንዳሳሰባትና በአጽንኦት እየተከታተለች መሆኑን ገልጻለች ሲል አዣንስ ፍራንስ ፕሬስ ዘግቧል። መንግስቷ ትናንት ባወጣው መግለጫ ሁኔታውን ለማርገብ በሁለቱ ሀገሮች መካከል ውይይት እንዲደረግ ጠይቋል። የቀጠናው የጋራ ልማት ትብብር ድርጅት ኢጋድ የወቅቱ መሪ የሆነችው ጅቡቲ ቀውሱን ለመፍታት ከአባል አገሮች ጋር ጥረት እያደረገች እንደምትገኝም አስታውቃለች። የኢጋድ አባል አገሮች በሙሉ የግዛት አንድነትና ሉዓላዊነት መከ መከበር አለበት የሚል አቋም እንዳላትም ጅቡቲ ገልጻለች። ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነት መከበር አለበት እያሉ መግለጫ ከሰጡ የዓለም አቀፍ ማህበረሰብ አባላት መካከል ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የእስላማዊ ትብብር ድርጅትና የአረብ ሊግም ይገኛሉ። በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጉዳዮች መምህርና ተመራማሪ ሱራፌል ጌታነ። አሁን ያለው ውጥረት በድርድር እልባት ካላገኘ ከቀጠናው ያለፈ ቀውስ ሊፈጥር ይችላል የሚል ስጋት እንዳላቸው ጠቅሰው ዓለም አቀፍ ተቋማት ችግሩን ለመፍታት ሚናቸውን መጫወት እንዳለባቸው አሳስበዋል። እንግዲህ አሁን ከሰሞኛው እንቅስቃሴ ጋር ካየ ነው ለቀጠናው ከፍተኛ የሆነ የሰላምና ጸጥታ፣ የደህንነት ስጋት የሚፈጠርበት ሁኔታ እናያለን። ምክንያቱም በገባር አካባቢ ሌሎች አማጭ ቡድኖችም ከፍተኛ ንብቱ ቡ አማጭ ቡድን ምን ያህል ባህር ንግዱ እንዳስተጓጎለ የአየር በሚበይንበት ሁኔታ አለ። አሁን ደግሞ ሰሞንኛው ተገናኝቶ አልሸባብ ጭምር መግለጫ ያወጡበት ሁኔታ ና እና አልሸባብ ጭምር በአንድነት የማሰለፍ አዝማሚያ የሚታይ ይመስላል። ያ ደግሞ ለቀጠናው እነወንድል አካባቢ ከፍተኛ የሆነ ችግር የሚፈጥርበት ሁኔታ ናያል ቀጠናው ከዚህ በፊት በብዙ መልኩ ሰፈነበት ቀጠና እስከሆነ ድረስ አሁን ደግሞ እንደዚህ አይነት ችግሮች ተጨምሮበት የባሰ አካባቢውን የትርምስ ቀጠና የሚያደርገው እና ይሄ ደግሞ ለሌሎች ታጣቂዎች፣ ለውጭም ኃይሎች ከፍተኛ በር የሚከፍትና አካባቢው ላይ የሚፈጥረው የሰላም ንጠታ ስጋት ለቀጠናው ብቻ የሚጠርፍ አይደለም። ለመላው ለአፍሪካ ቀንድ አካባቢ ሀገራት ሁሉ የሚዳስስ ስለሆነ ይሄ በደንብ በሁሉም አክተሮች፣ ዋና ተዋናዮች በጥንቃቄ መታየት አለበትና የተሻለ አሁን ያለውን የከረ የዲፕሎማሲ ግንኙነታቸውን ማለዘብ አለባቸው የሚል እሳቤ አለው። በሌላ በኩል ሌጃር እና አፍሪካ ህብረትም ከፍተኛ ሚና መጫወት አለባቸው። በተለይ አሁን አሁን ያለውን የዲፕሎማሲ መካረንና ጡዘት አርገብ አለበት ብዬ ነው የማስበው። በመንግስታቱ በኩል ያለውን ግንኙነት በድርድር እንዲፈታ ማድረግ ከነዚህ ተቋማት የሚጠበቅ ነው። ከሶስት አስርት ዓመታት በላይ በሀርጌሳ ላይ እምብዛም ስልጣን የሌላት ሞቃዲሾ ለኢትዮጵያ በሊዝ ኪራይ የባህር በር፣ ለሶማሊላንድ ደግሞ በሂደት የነጻ ሀገርነት እውቅናን ከኢትዮጵያ እንድታገኝ ያስችላል የተባለው አወዛጋቢ ስምምነት ተግባራዊ እንዳይሆን ዓለም አቀፍ ድጋፍ መሻቷን ቀጥላለች። ስምምነቱ በሶማሊያ ሉዓላዊነትና የግዛት አህድነት ላይ የተቃጣ ግልጽ ወረራ እንደሆነ የገለጹት የሶማሊያው ፕሬዚደንት ሞሐሙድ ስምምነቱን ውድቅ የሚያደርግ ያሉትን ህግ እንደፈ እንደፈረሙ አስታውቀዋል። በሌላ በኩል በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም ያለችው ኢትዮጵያ የመግባቢያ ስምምነቱን በመፈረሜ የተጣሰ ሕግ የለም ማለቷ ይታወቃል። ይህ በእንዲህ እንዳለ የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዋና ጽህፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድን ትናንት ባወጣው መግለጫ ገልጿል። በእንግሊዝኛ ስሙ መጠሪያ ምህጻር ኦላ እየተባለ የሚጠራው ማህበር ሶማሊላንድ ከአስሮች ዓመታት ራሷን ማስተዳደር በኋላ ስላላት እውቅና የማግኘት ፍላጎት የኢትዮጵያን የባህር በር ማግኘት አስፈላጊነትና የሶማሊያን የሉዓላዊነትና የግዛት አህድነት መጠበቅ ስጋት ጉዳይ ጎን ለጎን እንደሚገነዘብ አመልክቶ የሁሉንም ወገኖች ፍላጎቶች የሚመልስ ሚዛናዊ መፍትሄ ቁልፍ ነው ብሏል። ይሁንና በማህበራዊ ሚዲያ ላይ እየወጡ ያሉ ጸረ ኦሮሞ ስሜቶች ሰዎችና በስደተኞች ላይ ያሉ የጥላቻ ንግግሮች በብርቱ እያሰጉት እንደሆነ ኦላ አመልክቶ ስደተኞች ሊከበሩ እንደሚገባና በዓለም አቀፍ ሕግም ጥበቃ እንደሚደረግላቸው አስታውሷል። የሶማሊላንድና የሶማሊያ መንግስታትም በከለላቸው ስር ደህንነትን ለጠየቁ ኦሮሞዎችና ሌሎችም ጥበቃ እንዲያደርጉ ማህበሩ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ በኢትዮጵያና በሶማሊያ መንግስታት መካከል የሚደረጉ ድርድሮችን እንዲደግፍና ሶማሊያ የሚገኘው የመንግስታቱ ድርጅት የ ስደት ጉዳዮች ከፍተኛ ኮሚሽነር ቢሮም እየተሰሙ ባሉ ንግግሮች ውስጥ የስደተኞች ደህንነት መጠበቁን እንዲያረጋግጥ ኦላ ጠይቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። የምሽቱ የመጨረሻው የሆነውን ዘገባ ላስተዋውቃችሁ። ስኬታማ ልጆችን የማሳደግ ሚስጥር። ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና የእያንዳንዱ የእድገት ደረጃ ላይ እንዲዘጋጁ የሚረዳ ስልጠና በአዲስ አበባ ከተማ ተካሂዷል። ስልጠናውን ያዘጋጀው ኦኤስስ ኢትዮጵያ የተሰኘ ተቋም ነው። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ ይቀጥላል። እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ። ፓሬንቶን የሚለውን ቃል ከሁለት ሌሎች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው። ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን። እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው? የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር ነው የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየዕድሜ ደረጃቸው የሚጠበቀው አለ ኢቨን አስራ ስምንት አመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከአስራ ስምንት እስከ ሀያ አራት ያለው ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ ስፈላጊውን ድጋፍ እያደረጉ ወደት መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎ የተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ፣ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት እስኪ እንደው ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆች እና ከኛ በፊት የእኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል። ኃላፊነቱ ወይም የሚኖረው ሚና ይለያያል። ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ፣ የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ ሂደት በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም በቃ አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበሮች በየዛ ሰፈር የዛ አካባቢ ልጅም ኖር ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት ከዛ ልፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ የሚሆን በጎ ባልሆነ መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥተዋል። ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋሟት ፈጥረዋል። አስቀድሞ ማለት ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋ ምንድን ነው የሆነው? እነዚህ ማህበራዊ መዋቅሮቻችን እየሳሱ እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ል በልጅ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ነገር ብቻ የሚሆን ለወላጅነት ማዘጋጀው ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጉታል። ከዛ ውጭ ዓለም ዝርግ ሜዳ ሆና የለ አሁን ከዛን ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የት አለች? መልሷ ግባ ወደ ቤት። ከገባው በኋላ በቃ እኔ ሴፍ ነኝ። እናቴ እረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊዮን ቢሊዮን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ። ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት? ኦሲስ የስልጠናና ማማከር የሚል ድርጅት አቋቁምህን ያ ድርጅት በዋነኛነት ልጆቹ ላይ፣ ከዛ ደግሞ ወላጆች ላይ፣ ትዳር ላይ ትኩረት አድርገው የሚሰሩ ስልጠናዎችን ነው የሚሰጠው። እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም አሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት፣ ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው ከሌላው ሚኒስትሪ ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋ ነው እንግዲህ አሁን ከዛ ለየት ባለመንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንፃር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎች የሚመልሱ ተከታታይ ስልጠናዎች ይኖሩታል። ለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው? አስራ ሶስት እስከ አስራ ስምንት አስራ ዘጠኝ አመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበትን የማንኛው ወዴት ነው የሚሄደው ምንድን ነው እዚህ የማደርገው እነዚህን የመሳሰሉ ከበበት ጥያቄ አእምሮቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከብ የሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድን ነው አድግ ያለው ለራሴ አቃለው የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው የነሱን ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ እንዳይጠይቁ ደግሞ አድጌያለሁ አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን፣ ሀሳባቸውን አዳምጦ ነው መነሳት ያለበት እነዚህ እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ለዛ ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው? በማህበረሰብ ውስጥ የሚፈጥረው ተጽዕኖ ስናሳድግ የምናሳድገው ህፃናትን አይደለም፣ የነገውን ወላጆች፣ የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን፣ ጥሩ መሪዎችን፣ የተለያየ ሙያ ላይ ቢገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባለደረግን ቁጥር እንግዲህ ማህበረሰብ የምንለው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን አሁኑ የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ስራዎች ሁሉ እዚ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ፣ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈውና? ወላጅነት እጅግ በጣም መሰረታዊ መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው። ወላጆች ይህንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው የሚሰጠው። መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ? በነፃ የሚሰጡ ፐብሊክ ሴሚናሮች አሉ ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ ከዛ ውጪ ደግሞ በተለይ በአነስተኛ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው ሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው። በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት የጣል አድርገው በዛ እንለያይ። በተለይ በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን ልጆቻችን አይናችንም ጆሮችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችን ይፈልጋሉ ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነጻ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛው እድሜ ላይ ገና ከጻነታቸው ጀምሮ ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነጻ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው በማስፈራራት በመቆጣጠር እንዲህ ካልሆነ ወዮልህ በማለት ካደረግነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ። ዞሮ ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉት ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ ስህተት ሲሰሩ ደግሞ ከስህተት እንዲማሩ ያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መምራት ከቻለን ልጆቻችን ሁሉም ተናዩ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ ማህበራዊ ሕይወት የለም። ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተና የወላጅነት ነው። በጣም ነው የማመሰግነው። አቶች መልስ እግዚአብሔር ይስጥልኝ ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። ለዛሬ ያዝነውን እዚህ ላይ ይፈጽመናል። የደንገር ደሞ መስተናገዶውን በመምራት ብርሃን ኃይሉ በቅንብሩ አብረናችሁ ነበር። ሰላም ጤና ይስጥልን ዳደር Gidi gidi gidi